ህገወጥ አበረታች መድኃኒት መጠቀም ስፖርቱን እየጎዳ ነው። የሩሲያና፣ የኬንያ አሁን ደግሞ የኢትዮጵያ ሯጮች እየተመረመሩ ነው። ሰፋ ያለ ዘገባ አለን። ሌላው የምሽቱ አብይ የስፖርት ዜና ኢትዮጵያዊቷ አትሌት ገንዘቤ ዲባባ፣ ጃማይካውያኑ ዑሴን ቦልትና ሼሊ አን ፍሬዘር ፕራይስ ለ2016 ሎረስ ሽልማት ታጭተዋል የሚል ናቸው። አብራችሁን ቆዩ። አንዳንድ የኢትዮጵያ አትሌቶች በሕግ የተከለከለውን አበረታች መድኃኒት ስለመጠቀማቸው ምርመራ እየተካሄደ መሆኑን የኢትዮጵያ የጸረ አበረታች መድኃኒት መቆጣጠሪያ መሥሪያ ቤት ባለፈው ሰኞ ይፋ ካደረገ በኋላ በሪዮ ኦሊምፒክ ላይ ሌላ ጎጂ ዜና ሊሆን እንደሚችል ተሰግቷል። የጸረ ጉልበት ሰጪው መቆጣጠሪያ መሥሪያ ቤት ኃላፊ አቶ ሰለሞን ማዕዛ ለአሶሲየትድ ፕሬስ የዜና ወኪል ሲናገሩ በተወሰኑ አምስት ያህል አትሌቶች ላይ የተደረጉ የደም ናሙና ምርመራዎች መድኃኒቱን መጠቀማቸውን አረጋግጠዋል ብለዋል። አቶ ሰለሞን የአትሌቶቹን ማንነትና የመድኃኒቱን አይነት ከመግለጽ ግን ተቆጥበዋል። ዓለም አቀፉ የአትሌቲክስ ፌዴሬሽን የሌሎች አራት ተጠርጣሪ ኢትዮጵያውያን አትሌቶች ምርመራ ውጤትም በዝርዝር እንዲገለጽለት ጠይቋል ተብሏል። አቶ ሰለሞን ዝርዝሩን በዓለሙ የጸረ አበረታች መድኃኒት መቆጣጠሪያ ኤጀንሲ በኩል መላካቸውንም አስረድተዋል። አዲሱ ይፋ የተደረገው የኢትዮጵያ ጉዳይ በሩሲያና ኬንያ ከደረሰው ቅሌት ጋር ተዳምሮ በስፖርቱ ላይ ከባድ ችግር እንደፈጠረ ይታመናል። በተለይ በመጪው የሪዮ ዲጄኔሮ ኦሊምፒክ ላይ አሉታዊ ተጽዕኖ እንደሚያሳድር ይገመታል። ሩሲያ ከዓለም የትራክና መስክ አትሌቲክስ ውድድሮች በዚሁ ምክንያት መታገዷ ሲታወቅ፣ ኬንያ ተመሳሳይ ቅጣት ሊደርስባት እንደሚችል ተሰግቷል። እንደ ኬንያ ሁሉ ደግሞ ኢትዮጵያ በረጅም ርቀት ሩጫ ውድድሮች በዓለም ገናና ስም ያላት መሆኗ ይታወቃል። ገዛሀኝ ጨውም መስቀል ከአዲስ አበባ በዚህ ላይ ተጨማሪ ዘገባ አጠናቅሯል። መቀጠል ትችላለህ ገዛሀኝ። አመሰግናለሁ ሰሎሞን። ሁለቱ ዓለም አቀፍ ግዙፍ ድርጅቶች ማለትም የአለም አቀፍ የእግር ኳስ ፌዴሬሽኖች ማህበር ፊፋ እና ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር በሙስና እና በአበረታች መድሃኒት በዶፕንግ ቅሌት መዘፈቃቸው የመገናኛ ብዙሀን የመነጋገር አጀንዳ ከሆነ ተለባብዟል። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር በርካታ ሩሲ አትሌቶች በአበረታች መድኃኒት ወስደው በመገኘታቸው ከማናቸው ውድድር እንዲታገዱ መወሰኑ ይታወሳል። ይኸው የዋዳ የምርመራ ዘመቻ ወደ ኬንያ አቅንቶ አርባ ስምንት ታዋቂ አትሌቶች በአበረታች ምድሃኒት በመውሰዳቸው ውሳኔ ለመስጠት የአንድ ቀን ቀጠሮ ተይዟል። የምርመራው ቀጣይ ሰራ በኢትዮጵያ አትሌቶች ላይ ሆኖ ስድስት አትሌቶች በመጀመሪያ ምርመራ ኤሳምፕል አምፕል አበረታች መድኃኒት መውሰዳቸውን ጠርጥሬያለሁ ብሏል የዓለም አቀፉ የዶፒንግ ኤጀንሲ። በኢትዮጵያ ስፖርትና ወጣቶች ሚኒስቴር ከፍተኛ ሕክምና ባለሙያና የብሔራዊ ቡድኖች ሐኪም ዶክተር አያሌ ጽላሁን ሰሞኑን በሰጡት መግለጫ ስድስት ወንድ ወጣት አትሌቶች በዓለም አቀፉ ዶፒንግ ኤጀንሲ መሰርሰራቸውን አረጋግጠዋል። በዚሁ ዙሪያ አስተያየታቸውን የተጠየቁት አትሌት መሠረት ደፋርና አትሌት ስለሺ ስሂን የሚከተለውን ተናግረዋል። እንድመጣ ለመሆን ራሱን መጠበቅ ያስፈልጋል። የተለያዩ ሰዎች ይህ እንዲህ አይነት ነገሮች እያመጡ ይችላሉ። ግን ያንን ነገር መጠንቀቅ ነው። ምን ይጠቅማል፣ ምን አይጠቅም፣ የትኛውን የተቀጣ ያልተቀጣው ብሎ አቶ ሱ ራሱ ማወቅ አለበት። አሁንም ያለው አንድ ዶክተር ነው

ዶክተር አያሌው ከሰሞኑ መግለጫቸው ለመረዳት እንደተቻለው ቀደም ባሉት የዶፒንግ ምርመራ በመጀመሪያ ኤ ሳምፕል የተጠረጠሩ በሁለተኛው ቢ ሳምፕል ነጻ የሚሆኑበት አጋጣሚ ጨርሶ አይቼ አላውቅም ብለዋል። ሰሞኑን በእንግሊዝ መገናኛ ብዙኃን ታዋቂ አትሌቶችን ጨምሮ ዘጠኝ የኢትዮጵያ አትሌቶች በዶፒንግ ተይዘዋል መባሉ እሱም መሰረተ ቢስ እንደሆነ ዶክተር አያሌው ተናግረዋል። የተጠረጠሩት ዘጠኝ ሳይሆኑ ስድስት ናቸው። ከስድስቱም ውስጥ አንዳቸውም ቢሆኑ በኦሎምፒክና በዓለም አትሌቲክስ ሻምፒዮና የተሳተፉ አይደሉም። ወጣት አትሌቶች ናቸው ብለዋል ዶክተር አያሌው። ከስድስቱ አምስቱ መውሰዳቸውን አምነዋል። የሁሉም የቢ ሳምፕል ምርመራ ውጤቱ እንደታወቀም በቅርቡ ስማቸው ይገለጣል፣ ቅጣቱም ይወሰንባቸዋል ብለዋል ዶክተር አያሌው። ከዚሁ ወደ ሌላ የአትሌቲክስ ውድድር ተሸጋገራለሁ። ታላቅ ሩጫ በኢትዮጵያ ያዘጋጀው አስራ ሶስተኛው አመታዊ የአምስት ኪሎ ሜትር የሴቶች ጎዳና ሩጫ መመቻና መድረሻውን አዲስ አበባ ውስጥ ዲያስፖራ አደባባይ በማድረግ ትናንት በድምቀት ተካሂደዋል። ቅድሚያ ለሴቶች የሚል መርህ በያዘው የአምስት ኪሎ ሜትር የጎዳና ሩጫ ላይ አስር ሺህ ሴቶች በሩጫ ከዚያም መለስ ሲሉ በሶምሶማና በእርምጃም ጭምር ተሳታፊ ሆነዋል። በዘንድሮ ውድድር ላይ የሴት አምባሳደሮችና የዲፕሎማቲክ አባላት ተሳትፎም ከመቻኑ ጊዜ የበለጠ ነበር። በዋነኛው አትሌቶች ውድድር ከአራት ክልሎች የተወጣጡ ሁለት መቶ ክለብ አትሌቶች የተሳተፉ ሲሆን አትሌት ታምነች ተስፋ እና አትሌት ዘዎች ሁለቱም የግል ተወዳዳሪዎች ናቸው አንደኛና ሁለተኛ ወጥተዋል። የኤርትራ ክፍለ ከተማ አትሌት በየን ደገፉ ደግሞ ሶስተኛ ሆናለች። እንደየደረጃቸውም ከአንደኛ እስከ ሶስተኛ ያወጡት አስራ አምስት ሺ አስር ሺ ና ሰባት ሺ አምስት መቶ ብር ሽልማት አግኝተዋል። ከአራተኛ እስከ አስረኛ ያወጡ የገንዘብ ማበረከቱ ተጣዳሽ ሆነዋል። የአሁነ ዛኔ በኩል ያለው ሰለሞን አመሰግናለሁ። ገዛህን። ይህ በእንዲህ እንዳለ የዓለም ሻምፒዮኖቹ ሁሴን ቦልት እና ሼሊያን ፍሬዘር ፕራይስ እንዲሁም ኢትዮጵያዊቷ ገንዘቤ ዲባባ ለ2016ቱ የሎረንስ ሽልማት ታጭተዋል። ደ ሎረንስ ወርልድ ስፖርትስ አዋርድስ በስፖርት ውድድሮች በዓለማችን ከፍተኛ ደል ያስመዘገቡ ወንዶችና ሴቶች ስፖርተኞችን በመሸለም ይታወቃል። የ2016 ቱን የሽልማት ሥነ ሥርዓት ከአንድ ወር በኋላ ለመጀመሪያ ጊዜ በርሊን ጀርመን ከተማ ውስጥ ያደርጋል። አትሌቲክሱ የሆኑ በእግር ኳስ የእንግሊዙን ፕሪሚየር ሊግና የስፔን ላሊጋን ባጭሩ እናያለን። የሊጉን ሰንጠረዥ በ60 ነጥብ በአንደኝነት የሚመራው ሌስተር ቅዳሜ ዕለት ዋትፈርድን አንድ ለዜሮ አሸንፏል። ቶትናም ሆትስፐር በ55 ሁለተኛ ነው። ባለፈው ቅዳሜ ከአርሰናል ጋር ጥሩ ተጫውቶ ሁለት እኩል ተለያይቷል። የአርሰናል አሰልጣኝ አርሰን ቬንገር ሻምፒዮንነቱን ለመለየት ገና ብዙ ይቀራል፣ ተስፋ አንቆርጥም ብለዋል። ቲማቸው አሁን በ52 ነጥብ ሶስተኛ ነው። በአራተኛ ደረጃ ላይ ያለው ማንቸስተር ሲቲ አስተን ቪላን አራት ለዜሮ አሸንፎ ሶስት ነጥብ ወስዷል። ደረጃው አራተኛ ላይ ይገኛል። ወደ ስፔን ላሊጋ ስንሸጋገር በጣም ርቆ ሰንጠረዡን በሰባ ሁለት ነጥብ በአንደኝነት እየመራ ያለው የሊዮኔል ሜሲ ባርሴሎና ነው። አትሌቲኮ ማድሪድ በስልሳ አራት ሁለተኛ፣ ሪያል ማድሪድ በስልሳ ሦስተኛ፣ ቪላ ሪያል በሐምሳ ሦስት አራተኛ ናቸው። ሊዮኔል ሜሲ አሁንም በጥሩ አቋም ላይ እንደሚገኝ ትላንት ያረጋገጠው ቡድኑ ኤባርን አራት ለዜሮ በሸኘበት ጨዋታ ሁለቱን ጎል በማግባት ነው። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።